ልደተ ስምዖን ኦርቶዶክሳዊቷ ቤተ ክርስቲያን ከምታከብራቸው የጌታችን ንዑሳን በዓላት አንዱ ልደተ ስምዖን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የካቲት ስምንት ቀን በየዓመቱ የልደተ ስምዖንን በዓል ታከብራለች። ልደተ ስምዖን የተባለበት ምክንያት ኢየሱስ ክርስቶስ በአርባ ቀኑ ከመቤታችንና ከዮሴፍ ጋር ወደ ቤተ መቅደስ ሲሄዱ አረጋዊ ስምዖን ሕፃኑን ከመቤታችን ተቀብሎ በክንዱ ባቀፈበት ጊዜ ከእርጅናው ታድሷል። በዓሉ የጌታ ሆኖ ሳለ የበዓሉ መጠሪያ ልደተ ስምዖን ተብሏል። ይኸውም ካህኑና አረጋዊው ስምዖን ከእርጅናው መታደሱ እንደ ዳግም ልደት ተቆጥሮ መሆኑን ሊቃውንተ ቤተ ክርስቲያን ያስተምራሉ። በኦሪት ሕግ ማንኛውም አማኝ ልጅ በወለደ በስምንተኛው ቀኑ ሕጻኑን ማስገረዝ የተለመደ ሕግ ነበር። እንዲሁም ሕጻኑ ወንድ ከሆነ በአርባ ቀን ሴት ከሆነች በሰማኒያ ቀኗ ለመስዋዕት የሚሆነውን መባ በወላጆቿ ወይም በወላጆቿ አማካይነት ተይዞ ወደ ቤተ መቅደስ መግባትና በእግዚአብሔር ፊት መታየት ነበረበት ነበረባት። ጌታችን ስርዓተ ኦሪትን ትንቢተ ነቢያትን ሊፈጽም እንጂ ሊያፈርስ ስላልመጣ ሕገ ኦሪትን ፈጽሟል። እኔ ህግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም እንዳለ የማቴዎስ ወንጌል ምዕራፍ 5 ቁጥር 17። ለሙሴ ህግን የሰጠ ሲሆን የሙሴን ህግ ፈጽሟል። ጌታችን በሙሴ ህግ እንደተጻፈ በስምንተኛው ቀን ልጁ ከስጋው ሸለፈት ይገረዝ፣ ኦሪት ዘሌዋውያን ምዕራፍ 12 ቁጥር 3 እንዳለ ጌታ በተወለደ በስምንተኛው ቀኑ ወደ ቤተ ግዝረት ገብቷል። ከዕለት አርብ በፊት ደሞ አይፈስምና በግብር አምላካዊ ተገዝሮ ተገኝቷል። ጌታችን ከተወለደባት ታህሳስ 29 ቀን ጀምሮ ቢቆጠር ስምንተኛው ቀን በዓለ ግዝረቱ የሚውለው ጥር ስድስት ቀን ነው። ስለዚህ ቤተ ክርስቲያን ግዝረ ባርባ ቀኑ በዮሴፍና በእናቱ አማካኝነት መባውን ይዘው ቤተ መቅደስ በመግባት ስርዓቱን ፈጽመዋል። ሉቃስ 2 ከቁጥር 22 እስከ 24 ወደ ቤተ መቅደስ የገባው የካቲት 8 ቀን መሆኑን ስንክሳሩ ይገልጻል። እንደ ስርዓተ ኦሪት መስዋዕት ሊያቀርቡለት ወደ ቤተ መቅደስ አመጡት። የመንጻታቸው ወራት በተፈጸመ ጊዜ ይላል። ይኸውም በሌሎች ሴቶች ልማድ መናገር ነው እንጂ በእመቤታችንስ ይህ ሁሉ ነገር የለባትም። ከእግዚአብሔር ፊት ሊያቆሙት፣ ይኸውም እንደ ኦሪት ስርዓት እንጂ ያስነሱት ዘንድ ወደ ቤተ መቅደስ ወሰዱት። ሕጉም ወንድ በተወለደ በ40 ቀን፣ ሴት በተወለደች በ80 ቀኗ ወደ ቤተ መቅደስ ይወሰዱ ይላል። ኩፋሌ ምዕራፍ 4 ከቁጥር 9 በጌታ ሕግ የእናቱን ማህፀን የሚከፍት በኩር ሆኖ የሚወለድ ወንድ ሁሉ ለጌታ የተቀደሰ የእግዚአብሔር ልዩ አገልጋይ ይባላል ተብሎ በኦሪት እንደተጻፈ በጌታ ፊት ሊያቆሙት በጌታም ሕግ ሁለት ዋሊያ ሁለት የርግብ ግልገሎች ስለ እርሱ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። ወላጆች ከዚህ የሚማሩት ልጆችን በተወሰነው ቀን ወደ እግዚአብሔር ቤት መውሰዱን ነው። በዚህም ምክንያት የአዲስ ኪዳን ዘመን ወላጆች ልጆቻቸውን ወንዶችን በአርባኛው ቀን ሴቶችን በሰማንያኛው ቀን ወደ አማናዊቷ ቤተ መቅደስ ወደ ቤተ ክርስቲያን በመውሰድ ክርስትና ያስነሷቸዋል፣ የእግዚአብሔር ልጆች ያደርጓቸዋል። በኢየሩሳሌም ከተማ ስምዖን የሚባል አንድ ሰው ነበር። ይህ ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህ እግዚአብሔርን የሚፈራ ከክፋት ከቂም በቀል የራቀ ደግ ሰው ነበር። መንፈስ ቅዱስም በእርሱ ላይ ነበር። በተዋህዶ ሰው የሚሆነውን ቃል እግዚአብሔርን ሳያይ እንደማይሞት መንፈስ ቅዱስ ነግሮት ነበር። የሚሆንበት ምክንያት ራሱን የቻለ ትልቅ ታሪክና ጥልቅ ምስጢር አለው። በቤተ ክርስቲያናችን ታሪክ መሠረት። በ284 ዓመት ከጌታ ልደት በፊት ዳግማዊ በጥሊሞስ ፊላደልፎስ የተባለ በዓለም የታወቀ በጥበብ የተራቀቀ ገናና ንጉሥ ነበር። ከጥበቡ ብዛት ከመንግስቱ ስፋትና ከገናንነቱ የተነሳ በግሪክ አያሌ የስልጣኔ ዘመን እንደ ሰም አቅልጦ እንደ ገል ቀጥቅጦ ሰፊ ግዛትን ገዝቷል። የሀገሩን ሁሉ ቋንቋ ያውቅ ነበር። ከዚህም የተነሳ ምን ቀረኝ ብሎ አማካሪዎቹን ነገሥታቱን ጠየቀ። እነርሱም የቀረህ ነገር የለም፣ ነገር ግን በኢየሩሳሌም ብዙ ጥበብ ብዙ ምሳሌ ያለባቸው አርባ ስድስቱ መጽሐፍ ተብሎያት ቀርተውሃል እነዚያን አስመጥተህ ብትመለከት ብዙ ጥበብና አቁም ነገር ታገኛለህ ብለው ነገሩት። በጥሊሙስም በእስራኤል ሰልጥኖባቸው ስለነበረ ጸሐፍቱንም መጽሐፍቱንም ስደዱልኝ ብሎ መልእክት ላከ። እነርሱም መጽሐፍቱን ከሰባ ሁለት ጸሐፍት ጋር ሰደዱለት። ሁለቱ ሊቃውንት ከሀገሩ ርቀት የተነሳ ከመንገድ ሞተው ቀርተዋል። ሰባው ሊቃውንት ወይም ሰብአ ሊቃናት ንጉሡ ዘንድ ደርሰዋል። ከሰባው ሊቃውንት አንዱ ስምዖን አረጋዊ ነበር። ንጉሡ በጥሊሞስም የኢብራይስጡን ብሉይ ኪዳን ወደ ጽርእ ቋንቋ እንዲተረጉሙ አዘዛቸው። በጥሊሞስ ሊቃውንቱ የሚጽፉትን አንዳንድ ድንኳንና የሚያገለግሏቸውን አንዳንድ ብላቴን አድርጎ ሰጣቸው። መጽሕፍቱን ተከፋፍለው በሚጽፉበት ጊዜ ለስምዖን መጽሐፈ ኢሳያስ ደረሰው። ሲጽፍም እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ከሚለው አንቀጽ ደረሰ። ትንቢተ ኢሳይያስ ምዕራፍ ሰባት ቁጥር 14። ስምዖን በሁኔታው ተጠራጠረ። ድንግል ትጸንሳለች ቢባል እንኳን የአሕዛብ ንጉሥ ይቅርና የእስራኤል ንጉሥ ቢሆኑስ ይቀበለኛልን ብሎ ተጠራጥሮ ወለት ትጸንስ ሴት ትጸንሳለች ትወልድማለች ብሎ ጻፈ። እንቅልፍ መጥቶበት ተኝቶ ሲነቃ እንደገና ቢያይ ያ ያረመው ሴት ቢባልም እየተለወጠ ድንግል የሚል ንባብ ሆኖበታል። ለአራተኛ ጊዜ እፍቅ አለው ሲል የእግዚአብሔር መልአክ ተገልጦ የተጠራጠርከውን ከድንግል የሚወለደውን እስከምታየውና እስከምትታቀፈው ድረስ ሞትን አትቀምስም አለው። የእግዚአብሔርን መሲህ ሳታይ አትሞትም ብሎ መንፈስ ቅዱስ ነግሮታል። የሉቃስ ወንጌል ምዕራፍ 2 ቁጥር 26 ይህ የሆነበት ምክንያት ጥበብ እግዚአብሔር ነው። ወደፊት በዕብራይስጥ የተጻፉትን ቅዱሳት መጽሐፍት አላውያን ነገስታት ወይም መጥፎ ነገስታት ሲያቃጥሏቸው በጽር የተጻፉትን እንዲገኙ ለማድረግ ነው። ከስምዖን ታሪክ የምንማረው ነገር ቢኖር የእመቤታችን ዘላለማዊ ድንግልና መፋቅ እንደማይችል ነው። ቤተ ክርስቲያን ስለ እመቤታችን ድንግልና የምትመሰክረው የእግዚአብሔርን ቃል መሰረት በማድረግ ንባቡን በመተርጎም ሚስጥርን በመግለጥ ነው። የድንግል ማርያም አምላክን በድንግልና ጸንሶ መውለድ በሰው ዘንድ ያልተለመደ ከሰው ሕሊና በላይ ነበር። መልአኩም ለእግዚአብሔር የሚሳነው ነገር የለም ብሎ የደመደመውም ለዚህ ነው። ይህ ለማንም ያልተሰጠ የማይሰጥም ልዩ ሀብት ነው። ስምዖን ጻድቅና ትጉህ መንፈስ ቅዱስም ያደረበት በመሆኑ እግዚአብሔር አስተማረው። ሆኖም የተነገረው የእግዚአብሔር ቃል ሳይፈጸም አይቀርምና ዘመኑ ደርሶ ጌታችን ከድንግል ማርያም ተወለደ። ሐዋርያው ቅዱስ ጳውሎስ ነገር ግን ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴትም ተወለደ፣ የኦሪትንም ሕግ ፈጸመ፤ ገላትያ ምዕራፍ 4 ከቁጥር 4 እንዳለ ጌታችንም ከኃጢአት በቀር የሰውን ሕግና ሥርዓት ፈጽሟል። አረጋዊው ስምዖን የጌታን መወለድ ሲጠባበቅ እጅግ በጣም ሸምግሎ ነበር። ከሽምግልናው የተነሳ ከመኝታው መነሳት አይችልም ነበር። የተነገረውን ተስፋ በዓይኑ ሳያይ እንዳይሞት የእግዚአብሔር ፈቃድ ስለሆነ ጻዕሩንና ድካሙን ታግሶ ኖረ። የተነገረውን የሚያይበት ጊዜ ሲደርስ ክርስቶስ ወደ ቤተ መቅደስ በሚገባበት ቀን ስምዖን ወደ ቤተ መቅደስ የመጣው በመንፈስ ቅዱስ ተመርቶ ነው። ከአልጋ ተጣብቆ ሲኖር መንፈስ ቅዱስ አነሳስቶ አጽናንቶ ወደ ምኩራብ ወሰደው። የእመቤታችን ጠባቂዋ ዮሴፍና እናቱ ቅድስት ድንግል ማርያም በኦሪት እንደታዘዘ ሕፃኑን ኢየሱስን ወደ ቤተ መቅደስ ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። በተስፋ ይጠባበቅ የነበረው እርሱ መሆኑን አወቀ፣ አዳኝነቱንም አመነ። ከዚህ ጊዜ ያደረስከን ከደዌ የፈወስከኝ ብሎ እግዚአብሔርን አመሰገነ። ስምዖን ሕፃኑን ጌታችንንም በታቀፈው ጊዜ ከእርጅናው የተነሳ ታወረው የነበሩ አይኖቹ ተገለጡ፣ ሁለመናውም አዲስ ሰው ሆነ። መንፈስ ቅዱስም የምትጠብቀው የነበረው ሕፃን ይህ ነው ብሎ ነግሮታልና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ።